the voice of America. ዛሬ ልዩ ስብሰባ ያካሄደው የኢትዮጵያ ፓርላማ አዲሱን የኢህአደግ ሊቀመንበር ዶክተር አብይ አህመድን በጠቅላይ ሚኒስትርነት ሰይሟል። ይህ የስልጣን ሽግግር አዲስ ምዕራፍ የሚጀመርበት መሆኑን የገለጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታም በተመለከተ በተለያየ ጊዜ መስዋዕትነት ለከፈሉ የመብት ተከራካሪዎች ፖለቲከኞችና ታዳጊዎች መሞት ይቅርታ ጠይቀዋል። ከአገር ውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የንግግር መስፈርቶችን ያሟላ እንዲሁም የጋባዥነትና የአስታራቂነት ያለው ነው ሲሉ የፓርላማ አባላትና ምሁራን ሌሎች አስተያየቶችም ተናግረዋል። እስክንድር ፍሬው ነው የዘገበው። ሽግግሩ ተከናውነዋል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሣኤ በዓል ዋዜማ ብቅ ያሉት መሪ ለሀገሪቱ የዲሞክራሲ ሂደት ትንሣኤ ለቀጠለው ፖለቲካዊ ችግርን መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል። ዶክተር አብይ በዚህ የመጀመሪያ ንግግር በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ ዕድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። ገዢ ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወደ አለምዕራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት እያረጋገጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከአገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድማ አፈር ተዋሕደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው ንግግራቸውን እስከ ዛሬ በገዢው ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይሄው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ በአዲስ አበባ ዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ የሆኑት ዶክተር ጌታቸው ድንቁ ከእነዚህ አንዱ ናቸው። በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያዩ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል የተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ ኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጥ አይደለም። ኢትዮጵያዊነትን፣ ኢትዮጵያውያኖችን እንደ ሰንሰለት ታስሮ የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው። ለምሳሌ አማራው በካራ ማራ፣ ትግራዩ በመተማ ኦሮሞ ባዷ ተራሮች በርካታ ብሔር ብሔረሰቦች ደግሞ ተዘርዝሮ በባድመ ስለከፈሉት ዋጋ የተጠቀሰ ነገር አለ እና ይሄ ድንበር ተሻጋሪ የሆነ አስተሳሰብንና አንድ ኢትዮጵያዊ ጥላ ስር ደግሞ ሊያስተሳስሩን የሚችሉትን ነገሮች ፈልጎ በማጉላት ሰውን ያንን ያለውን ነገር የመኮርኮር ስራ የሰራ ነው። እኔ ተሳክቶለታል ብዬ አስባለሁ በዛ አንጻር። ምክንያቱም ከንግግሩ በኋላ ያናገርኳቸው ሰዎች፣ አንድ ሰው አንድ ጓደኛ የገለጠልኝ ለምሳሌ ለመጀመሪያ ጊዜ በመሬ ንግግር ውስጥ አገሬን በጉልህ ተመልክቻለሁ ብሎኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላ አልነበረም። ያኔ አቶ ኃይለማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ ኢህአዴግ ውስጣዊ አንድነት ነበረው፣ የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት ዓመታት ተቆጥረዋል። በዚያ ሂደት ውስጥም በርካታዎች ህይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል። መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ሕገ መንግሥታዊ ግዴታቸውን ለመወጣት ሲንቀሳቀሱ ህይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መስዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ህዝባችንን እንደ ምን ክስም ጭምር በዚሁ አጋጣሚ ቃል እገባለሁ። የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደ መጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን፣ ያሉት በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው ድንቁ እንደሚሉት የጠቅላይ ሚኒስትሩ ንግግር ሌላ ጥንካሬ ሁሉንም ወገን ማካተቱ ነው። የተለያዩ ወገኖችን ማካተትን፣ እንያያዝ፣ እንሳሳብ፣ ኑ አንድ እንሆን፣ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ የሚል ይሄ ጣት የመቀሰር ሳይሆን የጋባዥነት አይነት ንግግር ሆኖ ነው። አስታራቂነትን በምንወስድበት ጊዜ ለምሳሌ በእውነት በግልጽ ይቅርታ ተጠያይቀን የፍቅርና የእርቅ ዘመን ተብሎ ለብዙ ጊዜ አሁን እርቅ የሚለውን ቃል ሲደፈር አልሰማም ነበር እኔ። አገራዊ መግባባት ሊባል ይችላል ወይም እርቅ ለምን ያስፈልጋል ሲባል ሰምቼም አውቃለሁ። ዛሬ ግን የፍቅርና የእርቅ ዘመን ተብሏልና ግልጽ በሆነ ሁላችን በሚገባን ቋንቋ የፖለቲካ ባልሆነ ግን የሰው በሆነ ለኛ ለልባችን ቅርብ በሆነ ቋንቋ የተገለጡበት ብዙ ነገሮች አሉ። የሕዝብ ተወካዮች ምክር ቤት አባላትና ሌሎችም እንግዶች በጭብጨባና በተለየ ትኩረት ይህንን ንግግር ተከታትለዋል። ስሜታዊ እንዲሆኑ ያደረጋቸው አጋጣሚም ተፈጥሯል። ጠቅላይ ሚኒስትሩ በሕይወት ስለሌሉ እናታቸው ሲናገሩ እንባውጥተው ያለቀሱ የምክር ቤት አባላት ታይተዋል። ጠቅላይ ሚኒስትሩ ዛሬ በሕይወት ስለሌሉት እናታቸው እንዲህ ነበር ያሉት የሰባት ዓመት ልጅ እያለው እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ አበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና ይጠይቃል። እናቴ ከሌሎች ቅን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ከአጠገቤ ባትኖርም ውድ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚች አገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እትወጡ አደራ በማለት ጭምር ነው። ሶስተኛ፣ የሚስቶች ስኬት ሁለት ሶስት ነው። ሁለት ሲሆን አንዱ የራሳቸው ሌላው የባላቸው። ሶስት ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራዕይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ። በዛሬው በዓለ ሲመት ላይ የተገኙ የፓርላማ አባላትና ሌሎች እንግዶችም የአዲሱ ጠቅላይ ሚኒስትር ንግግር በአቀራረቡ የተለየ አንኳር ጉዳዮችንም ያካተተ መሆኑን ተናግረዋል። ከጎንደር ከተማ እንደመጡ የተናገሩት ተመራጭ ሞሚና መሐመድ አንዷ ናቸው። ከእሳቸው ንግግር የበለጠ የነካኝ ነገር ምንድን ነው? በተለይ ለሴቶች የሰጡት ቦታ ነው። ከእናትነት ጀምሮ ከሚስትነት ባለፈም የኢትዮጵያ አጠቃላይ ሴቶች ትልቅ ሚና እንዳላቸውና ና የእነሱ ተሳትፎ ወሳኝ መሆኑን አስቀምጠዋል። የሰጡት ቤተሰባዊ ክብርና ሕዝባዊ ክብር ራሱ ይሄ ጥሩ ሞዴልነት ና ያሳየኝ ጠቅላይ ሚኒስትሩን በማህበራዊ ግንኙነት ጭምር የምታውቃቸው ና በማህበራዊ የመገናኛ ብዙሀን ሀሳቧን ስትገልጽ የቆየችው ከያኒት አስቴር በዳኔም አቀራረቡን ለየት ብሎ አግኝተዋለች። አብይ የዛሬ ንግግሩን የፖለቲካ አመራርም ወይ ሆነ ፓርቲ አባልም ሆኖ ሳይሆን ሰው ሆኖ ነው ያቀረበው። ይሄንን ሰውነታችንን ስለረሳን ነው ፖለቲካችን ከሰው የተራራቀው መሪዎቻችን ከህዝብ ልብ የመራቅ አይነት ሁኔታ የነበረው አብይ ሰው ሆኖ ነው ንግግሩን ያቀረበው። ስለዚህ ሁል ጊዜ የሚረሳ ነገር መሰረታችን ነው። እናት የተመሰገነችበት ንግግር ለመጀመሪያ ጊዜ ነው። ባለቤቱ ያመሰገነበት ንግግር የሰማሁት ለመጀመሪያ ጊዜ ነው። ማንም ሰው የማህበረሰቡ ቢሆንም መጀመሪያ ግን የቤተሰቡ ነው። መነሻችን ነው፣ እኛ ዛሬ የደረስንበት ቦታ የሚያደርሰን ይሄ በጣም ትልቅ ክብር የሚሰጠው ንግግር ነው። ስለዚህ የተናገረው ንግግር ውስጥ ጥበብ ነበረ፣ ፍቅር ነበረ፣ ተስፋ ነበረ፣ ጥንካሬ ነበረ የተበታተነን ነገር የሚሰፋ የሚያያይዝ ወደ አንድነት የሚያመጣ ነገር ነበረ። የኦሮሚያ እንባ ጠባቂ ቀሲስ በላይ መኮንንም በአዲሱ ጠቅላይ ሚኒስትር ሊመጡ ስለሚችሉ ለውጦች ተስፋቸው ከፍተኛ ነው። ከዛ ውስጥ ስሜትን ያልነካ አንድም የለም። ነገር ግን ለየት የሚለው ለውጭ ሀገር ኢትዮጵያውያን ሁሉ ጥሪ ማድረጋቸው ከምንም በላይ አንዱ የበላይ አንዱ በታች የሌለን ኢትዮጵያ እንፈጥራለን ወጣቶቹም ሴቶቹም የሚደሰት ይልቁንም ደሞ የተለየ ሐሳብ ልዩ ሐሳብ ወይ ደግሞ ተቃዋሚ ምን ይበል ምን ምን ይበል ከሩሊንግ ፓርቲ ውጪ ያሉትም ቢሆን ካሁን በኋላ የጠረጴዛ ዙራ እንጂ የዱላና የግድያ የሚቆምበት ቀን የተፈጠረበት ይመስለኛል። ካሁን በኋላ እንዲህ አይነት ጠቅላይ ሚኒስትር ከተናገረ ሰው ለምን ጫካ ይገባል? ለምን ውጭ ይኖራል? ከዚህ በኋላ የኢትዮጵያ ጸባይ ማረሚያ ቤቶች ባዶ ይሆናሉ። ምናልባት የሰረቀና ሴት የደፈረ ደረቅ ወንጀል የሰራ እንጂ እንዲህ አይነት በሀሳብ ልዩነት እስር የሚፈጸም ላይሆን ይችላል። የቀድሞ የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ደግሞ ከዛሬ ጀምሮ የቀድሞ ጠቅላይ ሚኒስትር የተባሉት የአቶ ሀይለ ማርያም ደሳለኝ ሚና መዘንጋት እንደሌለበት ተናግረዋል። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር አብይ እንኳን ደስ ያላቸው ለማለት ፈልጋሉ። መልካም የስራ ዘመንም እንዲሆን ላቸው እመኛለሁ። ንግግራቸው ብዙ ነገር የዳሰሰ ነው። ህዝቡ፣ ዲፕሎማቲክ ኮሚኒቲው፣ ጎረቤት ሀገራት፣ ወጣቱ፣ ሴቱ የነካካ ነው። በአጠቃላይ ሀገራችን መምረጥ ያለባት መንገድ በእሳቸው እይታ አስቀምጠዋል እና ከዚህ አኳያ እጅግ በጣም ጥሩ ንግግር ነው ብዬ ወስዳለሁ። በሌላ በኩል እኔ ግን ስለ እሳቸው ከሚናገር ስለ ጠቅላይ ሚኒስትር ሀይለማርያም ብናገር ደስ ይለኛል። ጠቅላይ ሚኒስትር አብይ እዚያ ደረጃ ሲደርሱ ደግሞ መመስከር ይቻላል። ክቡር ጠቅላይ ሚኒስትር ሀይለማርያም ኢትዮጵያን የተረከቡበት እጅግ በጣም ፈታኝ በሆነ ወቅት ነው። ብስረት በተሞላበት መንገድ የመሩት እና ከዚህ አኳያ እኔ አሁን በብዙ ደረጃ አውቃቸዋለሁ። አዎ ያለው በአፍሪካ የመሪዎች ጉባኤ ላይ እሳቸው መሪዎችን ስመሩ ወይ የፓርላማውን ስመራ፣ በዚያ አውቃቸዋለሁ። ፌዴሬ ህዝብ ተወካዮች ምክር ቤት ውስጥ አውቃለሁ አባሉ በስፖርቱ ላይ ደግሞ እጅግ አውቃቸዋለሁ። በሁሉም ቦታ ጠቅላይ ሚኒስትር በአፍሪካ ደረጃ ሳክሰስፉል የነበሩ ከምንም በላይ ደግሞ ዜጎች እኛ በግል ጠይቀን የማናጣቸው እንደ ተቋም ጠይቀን የማናጣቸው ሁሌም የሚገኘው መሪ ናቸው እና ከዚህ አኳያ ለኢትዮጵያ ዛሬ የተፈጸመው ትልቁ ነገር፣ ኢትዮጵያ እንግዲህ በአፍሪካ ደረጃ ምሳሌ ሆናለች። አብዛኛው የአፍሪካ መሪ እኮ ስልጣን ላለመልቀቅ ቀኑ ሲቃረብ ህገ መንግስት የሚቀይር ነው፣ ማራዘም የሚጠይቅ ነው። እሳቸው ግን እኔ ስልጣኑ አያስፈልገኝም ብለው ለሀገራችን፣ ለአፍሪካ፣ ለዓለም ተምሳሌት በሆነ መልኩ የለቀቁ ሰው ናት። ስለዚህ የዚህ አይነት መሪ እንደ አፍሪካም እንደ ሀገራችንም ሊሸለሙ ይገባል፣ ሊወደሱ ይገባል። ይህንን ነው መናገር የምፈልገው። የጠቅላይ ሚኒስትሩ ንግግር በቀጣይነት ወዴት እንደምንሄድ አሳይቶናል፣ ያሉት ደግሞ ከአዲስ አበባ የተመረጡት የፓርላማ አባልና የህዝብ ግንኙነት ባለሙያ ወይዘሮ ዳግማዊት ሞገስ ናቸው። ያው ንግግሩ አጠቃላይ የተለያዩ ህብረተሰብ ክፍሎችን ጥያቄዎችን እንዴት መመለስ እንደሚቻል ያመላከተ፣ በቀጣይ እንደ ሀገርም በምን መንገድ እንደምንሄድ ፍንጭ የሰጥ ነው የሚል እምነት አለኝ። በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ከንግግሩ አቀራረብ አንጻር በሌሎች ባልደረቦቻቸው የተገለጸውን እንደሚጋሩ ነው ያብራሩት። በይዘት ከፓርቲው መልእክቶች የወጣ አይደለም። ነገር ግን አቀራረቡ ሰውኛ ነው። እናቶችን፣ ወጣቶችን በደንብ እያንዳንዱ እንደ ራሱ አድርጎ እንዲወስድ የሚያደርግና በጣም ከተለመደው ወጣ ብሎ ግን ሁሉንም የህብረተሰብ ክፍሎች የኔ ነው ብሎ ለመቀበል እንዲያስችለው አንዳንዶች እናቶች በተለይ ለእናቶች የተላለፈውን መልእክት በማዳመጥ እያለቀሱ የነበሩበት ሁኔታ ፓርላማ ውስጥም ሲያለቅሱ ነበረ። የተለያዩ የህብረተሰብ ክፍሎች ውጭ ያሉትን ስንጠይቁን ስንሰማቸው እጅግ በጣም የነካቸው ሁላችንንም ልብ የነካ ነው አንድ ያደረገ ንግግር ነው የሚል አስተያየት ነው ከሁሉም ያዳመጥኩት። በእኔም እምነት እንደዛ ነው ያየሁት። የጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመት አሁንም እንደቀጠለ ነው። በአሁኑ ሰዓትም በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።